የካታላን ራስ ገዛ አስተዳደር ከአስር ቀን በፊት የማዕከላዊ መንግስት ህገ ወጥ ያለውንና እንዳይካሄድ ያዘዘውን ህዝበ ውሳኔ በራሱ መንገድ አካሂዶ ከመረጠው ህዝብ ዘጠና ከመቶ የሚሆነው ነጻነት መምረጡን ማስታወቁ የሚታወስ ሲሆን የስፔን መንግስት ግን የምርጫውን ሂደትም ሆነ ውጤት ውድቅ በማድረግ የግዛቲቱን ባለሥልጣኖች ህገ መንግስቱን በመጣስ ወንጅሏቸዋል። በታገደው ህዝበ ውሳኔ የተሳተፈው ህዝብ ቢሆን 43 ከመቶ ብቻ በመሆኑ ግዛቲቱን ለመገንጠል በሚያመች ሁኔታ ያለ አማራጭ የተካሄደ እና ማንም የታዘበው ገለልተኛ አካልም የሌለ በመሆኑ የህዝብ ውሳኔው ውጤት ፋይዳ ቢስ ነው እንደ ማዕከላዊ መንግስት እምነት። የካታላን አካባቢያዊ መንግስት ግን ከሁለት ሚሊዮን በላይ ካታላናውያን በአስቸጋሪ ሁኔታም ቢሆን ወደ ምርጫ ጣቢያዎች ዘልቀው ነፃነታቸውን መርጠዋል በማለት የግዛቲቱ ፓርላማ ውጤቱን እንዲያጸድቅና የግዛቲቱን ነፃነት እንዲያውጅ የሚያደርጉ መሆኑን ፕሬዚዳንቱ ሚስተር ካርለስ ፒዮጂድሞ ሲገልጹ ቆይተው ነበር። ፕሬዚዳንቱ ባለፈው ማክሰኞ ለግዛቲቱ ፓርላማ ያሰሙት ንግግር ግን ህዝባቸው ካታላን ራሷን የቻለች ሪፐብሊክ እንድትሆን መምረጡን ገልጸው ከውሳኔው ተግባራዊነት በፊት ውይይት መቅደም ያለበት በመሆኑ የነጻነት ወጃ ፕሮግራሙ ለሌላ ጊዜ እንዲተላለፍ የሚጠይቅ ነበር። እንደ ካታላን ፕሬዚዳንትነቴ የህዝበ ውሳኔውን ውጤት ለእናንተና ለህዝቡ አቀርባለሁ። ካታላን ነፃ ሪፐብሊክ እንድትሆን ህዝቡ ይሁንታውን አረጋግጧል ማለት ይቻላል ይሁንና ለውይይት ቅድሚያ ለመስጠት ሲባል እኔና መንግስቴ ይህ ፓርላማ የነፃነት እወጃውን ለሌላ ጊዜ እንዲያስተላልፈው እጠይቃለሁ በማለት ማድሬድን ለውይይት ሌሎቹን በተለይም የአውሮፓ ህብረትን ደግሞ ለአወያይነት ጋብዘዋል። የስፔን ጠቅላይ ሚኒስትር ሚስተር ማርያኖ ራሆይ ግን ፈጥነው የካተላን መንግስት ከእንዲህ ያለ ግማሽ መንገድ መቆሙን ትቶ ነፃነት ማወጁን ወይም አለማወጁን በአምስት ቀናት ውስጥ እንዲያስታውቅ ነበር ያሳሰቡት። የስፔን መንግስት እስፓኞች በሙሉ በተለይም ካታላውያን ካደረባቸው ጭንቀትና ሀሳብ ነፃ እንዲወጡ የካታላን መንግስት ከፈጠረው ግራ መጋባት እንዲላቀቁ ይፈልጋል። ሚስተር ፒዌጂ ደግሞ ህግን የሚያከብሩና የተፈጠረውን ውጥረት ለማርገብ የሚፈልጉ ወይም የማይፈልጉ መሆናቸውን መግለጽ አለባቸው በማለት ውሳኔያቸውን ግልጽና በማያሻማ መንገድ በአጭር ጊዜ ውስጥ እንዲገልጹ አስታውቀዋል። የሚስተር ራሆይ ማሳሰቢያ በግዛቲቱ የተፈጠረውን ችግር ለመፍታት ለሚወስዱት እርምጃ የመጀመሪያ ምዕራፍ እንደሆነ ነው ታዛቢዎች የሚናገሩት። ከማሳሰቢያ በኋላ ሚስተር ፔዮጅ ድሞ ያሏቸው አማራጮች ወይ የህዝበ ውሳኔውንና ውጤቱን ዋጋ ቢስ አድርጎ የስፔን መንግስት ያስቀመጣቸውን ቅድመ ሁኔታዎች መቀበል አሊያም የህዝበ ውሳኔውን ውጤት ከምር በመውሰድ የካታላን ሪፐብሊክ የመመስረቱን ጥያቄ መግፋት ናቸው። ይሁን እንጂ ሁለቱም የካታላንን ተገንጣይ ፖለቲከኞች ዋጋ እንደሚያስከፍሉ ነው የፖለቲካ ተንታኞች የሚገልጹት። በማድሬድ የሮይተርስ ወኪል የሆነው ጁሊያን ቶይ እንደሚለው ሚስተር ፔዌዝ ድሞ አጣቂኝ ውስጥ ናቸው። በአንድ በኩል በትናንት ወዲያው ንግግራቸው የግዛቲቱን ነፃነት ያወጁ መሆናቸውን ማረጋገጥ ይችላሉ። ይህ ግን የማድሬድ መንግስት የህገ መንግስቱን አንቀጽ 155 ተግባራዊ በማድረግ ጣልቃ እንዲገባና የግዛቲቱን የውስጥ አስተዳደር በማዕከላዊ መንግስት ስር እንዲያደርግ እድል የሚሰጠ ይሆናል። በሌላ በኩል ነፃነት አላዋጅሁም ማለት ይችላሉ። ይህ ደግሞ በግዛቲቱ መንግስት ተጣማሪ ከሆኑት ነፃነትን ከሚደግፉት ፓርቲዎች ተቃውሞ ሊያስነሳባቸውና መንግስቱም ሊፈርስ ወደ ዳግም ምርጫም እንዲገቡ ሊገደዱ ይችላሉ። በሌላ በኩል ሚስትር ራሆይ የወሰዱት ባለው እርምጃ ከተቃዋሚዎች ጭምር ድጋፍ እንዳገኙ ነው የሚገለጸው። የተቃዋሚው የሶሻሊስት ፓርቲ መሪ የካታላን ፖለቲከኞች የነጻነት ጥያቄያቸውን ካላጠፉ ማድሬድ አንቀጽ 155ን በመጠቀም የአካባቢውን መንግስት እንዲሽር ድጋፋቸውን እንደሰጡ፣ ሆኖም ግን የግዛቲቱን ጥያቄ ሕገ መንግስቱን በማሻሻል ጭምር ለመፍታት የተስማሙ መሆኑን አስታውቀዋል። የአውሮፓ ሕብረትና ባለ መንግስታቱም ከስፔን መንግስት ጎን በመቆም ካታላናውያን ጥያቄያቸውን አለዝበው ችግሮቻቸውን በውይይት እንዲፈቱ ነው እያሳሰቡ ያሉት። የካታላን አስተዳደር ከማድሪድ የተሰጠውን ማስጠንቀቂያና ከአውሮፓ ህብረትና ሌሎች መንግስታት ጭምር የተሰጠውን ምክረ ሀሳብ ችላ ብሎ በአቋሙ ከጸና የስፔን መንግስት ጠንካራ እርምጃ የማይቀር ነው። ይህ ደግሞ ካታላናውያንን ለበለጠ ተቃውሞ ማስነሳቱና ሁከትም መፍጠሩ የማይቀር ሲሆን ይህም የስፔን ካታላን ውዝግብ የሚቀጥል ብቻ ሳይሆን መዘዙም ብዙ ሊሆን እንደሚችል ነው የፖለቲካ ተንታኞች የሚያስገነዝቡት። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።